ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። መስታወት አድራጋው ነኝ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ፕሮግራማችንን እናስተዋውቃችሁ። በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ሲሉ በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ተናገሩ። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች በቃለ ምልልስ ይዘናቸዋል። ጠብቁን። ትብለው ይመጣሉ። በባህር ዳር የሚገኙ ወጣቶችም የአባይ ማዶ ወጣቶች አለመግባባትን ሸምግለዋል። ሁኔታውን መረዳት የራስን ማክበር የሌሎቹን ማክበር የጋራን ጥቅም ማስከበር የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር እንስማማለን። ስንስማማ ሰላም ይፈጥራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን፣ ሁላችንም ተጠቃሚ እንሆናለን። በሌላ ዘገባ የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። የኤጀንሲ ስልጣን ከቁጥጥር ይልቅ ወደ ማስቻል ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። ሙሉ ዘገባውን ይዘናል። ቼዝ ዘድሪም በተሰኘ የባህል የጥበባትና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቶ ነበር። በርካታ አፍሪካውያን በምሽቱም ታድመው ነበር። የድርጅታችን ዓላማ ቼዝ ዘድሪም ካልቸር አርት ቢዩቲ ዓላማው የተለያዩ የባህል የጥበብ የወግ የታሪክ ሁኔታዎችን በማሰባሰብ ከተለያዩ ዓለማት በተለይ አፍሪካ ቀመስ የሆኑ አገራት ባህላትንና ጥበብን የምናሳይበት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። የጋቢና ጉዞአችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ወደ መጀመሪያው ዘገባችን የምናልፈው በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሉ። አነጋግሬያቸው ነበር። እስቲ ቃለ ምልልሱን እንስማ። በጣም አመሰግናለሁኝ ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የሕግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሀሳብና አስተያየቶትን ያካፍላሉ። ለዛሬ በአሜሪካ ድምጽ የጋበዙ ኖት የሕግ እውቀቶን ተጠቅመው በምናነሳው ጉዳይ ላይ ትንታኔንና ማብራሪያን እንዲሰጡን እንግዲህ ወደ ደወልንበትና እርስዎን ወደ ጋበዝንበት ጉዳይ ልግባ። ዋናው ጉዳይ ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ፣ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተ ኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዛ እየተሰሙ ይገኛሉ። ና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዝኖት እ ና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ አመሰግናለሁኝ ሲሆን አንድ ሀገር ውስጥ ምንድን ነው የሚፈቀደው ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርአቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ፣ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው ስልጣን የሚሰጠው የሚከለክለው ሀይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው። በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ሀይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው። በህገ መንግስቱ ፍሬም እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጫቂ ና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉምዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባዴራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉምዝ ክልል ክልል ለእኛ ሲሰጠን ይህንን ሲናገር ይህንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባር አቶ ቶሌራ አዳባ ጋር ደውዬ ነበር ና እሳቸው ምንድን ነው ያሉት? በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይህንን አያደርግም ብለው ነበር። እና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩ ምላሽ ላይ ሰጥተውን ነበር። እና እስቲ እሱን እንስማ ና እሱ ላይ ያሉትን አስተያየት ይነግሩኛል። የኦሮሞ ነጻነት ግንባር በሰላም መንገድ ትግሉ ለመካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ሀይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት አገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷን ክፍል ውስጥ በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው። እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ። እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው? እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናግም ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ሀይሎች እንድሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለ እና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱ እና ከዛ በኋላ ወደ ሌሎች ሀይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው እንደሚታወቀው እንግዲህ የተለያዩ አካላት ይህንን መንግስት በተለያየ አይነት መልኩ ሊታገሉ ቆይተዋል። ምናልባት ታጥቀው የነበሩ ሀይሎች ካሉ የሆነ ግም የሌሎችም ሀይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ሀይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው። እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት እንዲቻል ከመንግስት ጋር ስምምነት አድርጎ እነዚህን ሀይሎች ወይ ወደ አገሪቱ የመከላከያ ሰራዊት መቀላቀል ሊሆን ይችላል፣ አካባቢው ካሉ የፖሊስ ሀይሎች ጋር እንዲሰሩ ማድረግ መሆን ይችላል፣ አሰልጥኖም ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ሀይሎች እንዳሉ ይታወቃል። እነዚህ ሀይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ሀይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲውን መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ በላይነት ጥያቄ፣ የልማት ጥያቄ፣ የሰብዓዊ መብት ጥያቄም ይሄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የልጅት መሴ ችግር አለበት። መንግስትንም ልጅት መሲውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሴፕተብል የሆነ ልንቀበላቸው የምንችልበትም ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉም ነገር የምፈትሽ ከሆነ ማለት ነው ከአካቴድ አንፃር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርአቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ የመንግስት ልጅት መሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው። አድማጮች ከዶክተር አወል አሎ ጋር የተደረገው ቃለ ምልልስ አላበቃም። ሙሉም በእሁድ ምሽት ይዘን እንመለሳለን። ማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። በአዲሱ ማሻሻያ ረቂቅ መሰረታዊ ነጻነቶች የተከበሩ እንደሆኑም ተገልጿል። ረቂቁ በፓርላማ የሚጸድቅ ከሆነ መንግስታዊ ያልሆኑ የሲቪል ማህበረሰብ ድርጅቶች ከየትኛውም ህጋዊ ምንጭ ገንዘብ መሰብሰብ ይችላሉ። መለስካቸው አምሃ ዝርዝሩን ይዟል። ዛሬ በሂልተን ሆቴል በተዘጋጀ መድረክ በኢትዮጵያ ዴሞክራሲን ለማጽናት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ ግማሽ ቀን የወሰደ ውይይት ተካሂዷል። ለውይይቱ መነሻ ሐሳብ ያቀረቡት የሲቪል ማኅበረሰቡን የሚገዛውን በ2001 ዓ ም የወጣውን የማኅበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። አቶ ደበበ ለቪኦኤ እንዳሉት በኢትዮጵያ ዴሞክራሲን ለማጽናት ተስፋ የሚሰጡ ብዙ ጅምሮች አሉ። ከዚያም ባለፈ ተስፋ የሚያሳድሩ እርምጃዎች በመንግስትም ሆነ በገዢው ግንባር በኢሕአዴግ እየተወሰዱ ናቸው ብለዋል። በተለይም ገዢው ግንባር ባለፈው ሳምንት በ11ኛው ጉባኤ ላይ ዘርፉን በተመለከተ የወሰደውን እርምጃ አስታውሰው ይህን ብለው ነበረ። ከዚህ ቀደም ገዢው ፓርቲ ይህን ዘርፍ ይመለከተው የነበረው ለሀገር ደህንነት ስጋት እንደሆነ፣ አጥፊ እንደሆነ፣ የኒዮ ሊበራል ሀሳብ አቀንቃኝ እንደሆነ ለሀገር እድገት ያን ያህል በተለይ ለዲሞክራሲ ስርዓት ግንባታ ያን ያህል ፋይዳ ያለው እንዳልሆነ አድርጎ ነበር የሚያስቀምጠው ና አሁን ግን በነዚህ ባለፉት ስድስት ወራት ውስጥ ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ጋር ተያይዞ የሚታዩ ለውጦች አሉ። ከዚህ በፊት ዝም ብሎ ንግግር ነበረ የነበሩት አሁን ላይ ማስቀመጥ አለ ይሄ አንድ ትልቅ ትልቅ ነገር ነው። ያለውን ችግር አፕሪሺየት አድርገው ወደፊት ደግሞ ምን መሆን አለበት የሚለውንም አመላክቶ ያስቀመጠ ነው እና ይሄ ተስፋ ይሰጣል። አቶ ደበበ የሚመሩት ቡድን የሲቪል ማህበረሰብ ድርጅቶች ከ2001 ዓ ም ጀምሮ ሲተዳደሩበት የነበሩትን ህግ ለማሻሻል የተቋቋሙ ቡድን ሥራውን አጠናቁ፣ ረቂቁ ያለበትን ደረጃ አስረድተዋል። ዴሞክራሲን በኢትዮጵያ ተቋማዊ በማድረግ ረገድም ይህ አንዱ ተስፋ የሚሰጥ እርምጃ ነው ይላሉ። የህግ ማሻሻያ ስራዎች ተጀምረዋል። በጠቅላይ አቃቤ ህግ ስር የተቋቋመ ምክር ቤት አለ፣ የፍትህና የህግ ማሻሻያ ምክር ቤት። ይሄ ምክር ቤት በዋናነት የሚመለከታቸው የህዝብ ሮሮ የሚቀርብባቸው ለዲሞክራሲያዊ ስርዓት ግንባታ አስቸጋሪ የሆኑ ህግጋትን የመፈተሽና የማያ ስራ ነው የሚሰራና ያ ስራ እየተሰራ ነው ከዛም አልፎ ለምሳሌ ሲቪል ማህበረሰብ ድርጅቶችን የሚመለከት ራሱን የቻለ የጥናት ቡድን ተቋቁሞ የጥናት ቡድን ጥናት አካሂዶ እንደዚሁም ረቂቅ ህግ አዘጋጅቶ አሁን አቅርቧል ለመንግስትና እነዚህ ተስፋ የሚያሰጡ ናቸው። አቶ ደበበ ኃይለ ገብርኤል የረቂቁን ይዘት አንዳንድ ገጽታዎችንም ለቪኦኤ አብራርተው ነበረ። የኤጀንሲውን አደረጃጀትና ስልጣን በሚመለከት የኤጀንሲ ስልጣን ከቁጥጥር ይልቅ ወደ ማስቻል ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። በተለይ የመስራት ነጻነት፣ የሲቪል ማህበረሰብ ድርጅቶች ህጋዊ በሆነ በማንኛውም ስራ ሁልጊዜ መስፈርቱ የሚሆነው ያ የተያዘው ስራ ህጋዊ ነው ህጋዊ አይደለም የሚል ነው። ስለዚህ ምንም አይነት ገደብ ሳይኖርባቸው በየትኛውም የስራ ዘርፍ መሰማራት ይችላሉ። እንደዚሁም ህጋዊ ከሆነ ከየትኛውም ምንጭ ገንዘብ መጠየቅ የመሰብሰብ፣ የሰበሰቡትን ገንዘብ የመጠቀም ነጻነት እንዲጠበቅ ተደርገዋል። ይህንን የውይይት መድረክ ያዘጋጀው ፍሬድሪክ ኤበርት ስቲፍተንግ የተሰኘ በጀርመን መንግሥት ድጋፍ የሚሠራ ምግባረሰናይ ድርጅት ነው። በውይይቱ የተነሱ ዋና ዋና ጉዳዮችን ሰፋ ባለ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አገር መገንባት የሚጀምረው ከመንደር ነው የሚል ሀሳብን የያዙ የባህር ዳር ከተማ አባይ ማዶ ወጣቶች በቅርቡ የሰላምና ይቅርታ መድረክ አዘጋጅተው በተቀናቃኝ ቡድኖች መካከል የቆየ አለመግባባትን ሸምግለዋል። ወጣት ቡድኖቹ መካከል የተፈጠሩ ግጭቶች ለሕይወት መጥፋትና የአካል ጉዳት ምክንያት እንደነበሩም ተገልጿል። አስቴር ምስጋናው ተከታዩን ዘገባ ልካለች። በባህር ዳር ከተማ በተለምዶ አባይ ማዶ ወይም ቀበሌ አስራ አንድ እና ቀበሌ አስር ያሉ ወጣቶች የሚለያቸው የአባይ ድልድይ ነው። ማዶና ማዶ ያሉ ወጣቶች ከቅርብ ጊዜ ወዲህ በተራ ነገሮች በመጋጨት የቡድን ጸብ በመጣላት አካባቢውን ያውካሉ። ይህ ክፍተት ደግሞ ሀገርን ለማፍረስ በር ይከፍታል ብለው ያሰቡ ወጣቶች የአባይ ማዶ ወጣቶች የበጎ ፈቃደኞች የሰላም የይቅርታና የአንድነት መድረክ በማዘጋጀት የሁለቱ ቀበሌ ወጣቶችን በቅርቡ አስታርቀዋል። ማስታረቅ ብቻም አይደለም፣ አቀራርበዋል። የፕሮግራሙ አስተባባሪ ወጣት አደራጀው መልኬ እንደገለጸው ሀገር የሚጀምረው ከቤተሰብ ነው። ይሄንን ፕሮግራም እኛ የምናስበው እንደ ሀገር አስተዋጽኦ ያደርጋል ብለን ነው። ስለዚህ የሚያስብ የሚያምሰለስል

አካባቢውን የሚያውቅ ወጣት ሲፈጠር ይሄ የኔ አካባቢ ነው፣ የእኔ አካባቢ ደግሞ ጤነኛ መሆን አለበት ብሎ ኃላፊነቱን የሚወጣ ወጣት የመፍጠር ፕሮግራም ነው አላማው ያንን ፕሮግራም። ይሄንን በተሳካ ሁኔታ ካሳካን ይህ እንደ ሀገር ተሞክሮ ይሆናል። ወጣቶቹ አካባቢያቸውን ካወቁ አካባቢያቸውን ይጠብቃሉ። አካባቢያቸውን ከጠበቁ ማህበረሰቡ ይጠብቃሉ። ማህበረሰቡ ከጠበቁ ሰላም ይሆናል። ሰላም ከሆነ እንደ ሀገር ሰላም እንሆናል ማለት ነው። ስለዚህ ውጤቱ እንደ ሀገር ነው የምናስበው። ድርጊቱ እንደ ክፍለ ከተማ ቢሆንም እንደ ሀገር ግን የሚመነዘር ውጤት ለ ብያ አምንበታለሁ። የእርስ በርስ ትውውቁ ማለት ሰዎች የተለያየ ሃይማኖት፣ አስተሳሰብ የተለያየ ማንነት ሊኖራቸው ይችላል። ሰዎች ግን ባላቸው የእነዚህ ሁሉ ዝርዝር ጉዳዮች የሚያጋጩ አይደሉም። እነዚህ አብረው ከመኖርም የሚከለክሉ አይደሉም። ስለዚህ ሁኔታውን መረዳት፣ የራስን ማክበር፣ የሌሎችን ማክበር፣ የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣልኝ። ስንከባበር እንስማማለን። ስንስማማ ሰላም ይፈጥራልኝ። ስለዚህ በዛ ሂደት ተጠቃሚ እንሆናለን፣ ሁላችንም ተጠቃሚ እንሆናለን። ሁላችንም በሀገራችን ያለን ወጣቶች ይህ የኔ ከተማ ነው ካል፣ ከተማችንን ከእነዚህ ሰዎች የመጠበቅ ግዴታ አለብን፣ ከተማችንን ሰላማዊ ማድረግ አለብን ብለን ለዛ ደግሞ የሚያስፈልጉትን ነገሮች በከተማው ነባራዊ ሁኔታ ተንተርሰን መስራትና ከተማው ሰላማዊ ማድረግ አለብን። ያን ስናደርግ ለዛ ከተማ ሳይሆን ለኢትዮጵያ አስተዋጽኦ እንዳደረግን ሊገባን ይገባል። ለዚህ አካባቢያችንን ማወቅ መጠበቅ የእኛ ድርሻ ነው በሚለው ላይ ሁሉም ወጣት ኢትዮጵያ ውስጥ ያለው ወጣት ቢሰራና ለውጥ ማምጣት ደግሞ እንደሚቻል እርግጠኛ ነን። በዚህ ስሙ እንዲጠቀስ ያልፈለገው የ20 ዓመት ወጣት እንደገለጸልኝ ከዚህ በፊት በቡድን ጸብ ጓደኞቹን አጥቷል። ከፍቅር እንጂ ከጸብ ትርፍ እንደሌለም ተረድቷል። በጸብ ምክንያት ደግሞ ጓደኛዬን አጥቻለሁ። ቀበሌ አስር ልጅ ወይም የቀበሌ አስራ አንድ ልጅ በመባል አለለለ መናነቅ መናናቅ በሚለው ነገር ብዙ ወጣቱ ይጎዳል። ከመጎዳትም አልፎ ህይወት እስከ ማጥፋት ድረስ ማለት ነው። አሁን በቅርቡ ጓደኛችን አጣን። አሁን ደግሞ ፓላስ አካባቢ አንድ ጓደኛችን አለ። ሶስቱ ነው ሆደው ወቅተውት ቾን የነበረው ወቅተውት ምናም ተመልሰው መጥተዋል። አሁን እንኳን ማለት ነው እና መቃ አደለ ይህ ግሩፕ ጠብ ቢቀረ ደስ ይለኛል። አንተ አሁን ከዚህ ምን ተመር? ለሰው ልጅ ጸብ ምንም እንደማያደርግ ተመር ያለው። ይህን ጸብን ወደ ፍቅር ብንቀይረው አንድ ብንሆን ብንተሳሰብ ወንድማዊነቱ ይበልጣል። ነገ ከነገ ወዲያ በሰላም በፍቅር መገናኘቱን የመሰል ነገር የለም። እንደዛ ብዬ ያስባለ ዛሬ የተማርከ አንድነትን ተምር ያለው በቃ ፍቅርን ከፍቅር በላይ ምንም ነገር የለም። ማዶና ማዶ ያሉ ወጣቶች በሚፈጥሩት ጸብ ከወላጆች አልፎ ማህበረሰቡ ይታወክ ነበር። ይህንን መድረክ ያመቻቹ ወጣቶች ምስጋና ይገባቸዋል ነው ያሉት። በባህር ዳር ከተማ የፖሊስ መምሪያ ሰላም ማስከበር ቡድን መሪ ምክትል ኮማንደር ታፈረ ጓዴ በተለይ ባህር ዳር ውስጥ እንደ ቀብለ ስራን ስንጠቅስ በአብዛኛው ጫት ጫት ጋር ተያይዞ እስከ መገዳደል እስከ መደባደብ የደረሰበት አለ። እንደ ሺሻ ወረሽ ሆኖ የወረደው ይህ ጃምቦ መጠጥም ይባላል ወጣቱን በኩልብን ያለ ይሄ ወጣቱም እኛ ጋር በመቀራረብ በመነጋገር የለውጡ ደግሞ አሪያ ሆኑ በመነሳቱ አሁን የተሻለ ነገር አለ። ግን አሁንም ቢሆን ያልተቋረጠበት አለ። ምናልባት አሁንም ነው። ወጣቱም አሁን ብታዩት በዚህ አባይ ማዶ ላይ አሪያ ነው። ለባህር ዳር ትልቅ አሪያ ተሰርቷ ማለት ይቻላል። ይህንን በራሱ ተነሳሽነት በራሱ ፍላጎት ተነስቶ ለዚህ ደርሶ እኛንም ጋብዞ በርካታ ወጣት በርካታ ወጣት ወጥቶ እኛ ችግራችን በጋራ እንፍታ፣ እንደመር፣ እንግባባ፣ እንታረቅ፣ እንስማማ በሚል እያቀረበ ነው ያለ። ይህን ይዘን ደግሞ እኛም ቢሆን ከወጣቱ ጎን ተሰልፈን ለሚደርስበት ለማንኛውም ነገር ችግር ተኛ ሆድና ጀርባ ሳይሆን ፊት ለፊት ተቀራርበን እየተነጋገርን ስለሆነ ጥሩ እንሰራለን ብለን ነው የምንጠብቀው። ይህን ነው ምለው። ፍስሐ በዛብህ እባላለሁ። የምኖረው በዚሁ በባህር ዳር ከተማ ልዩ ቀበሌ አስር ነው። ከልጅነት እስከ እውቀቴ ተምሬ ስራ ይዤ ዛሬ ለጥሩ የታበቅቼ አለሁኝ። አካባቢያችን በተመለከተ ያው ከአካባቢው ወጣት፣ አዛውንት፣ ህፃን፣ ሽማግሌ ከሃይማኖት ተቋማት ጋር የሰላምና የመልካም አነጋገር ማህበሬ ኑሮ እኖራለሁ። ለአንድ ሀገር ለአንድ አካባቢ ትልቁ መሰረቱ ሰላም ነው። ሰላም የወጣቱ ብቻ ሳይሆን የአዛውንትም፣ የመንግስት ተወካይ የህዝብ ተወካዮችም ማንኛውም ይገባኛል ብሎ ስለ ሀገር ሰላም ስለ ሀገር አንድነት ስለ ሀገር ደህንነት ማሰብ ይገባዋል። በዚህ አካባቢ እነዚህ ወጣቶች እኛ ትልቆቹ አልሰራነውን ስራ ወጣቱ ለሀገር ተቆርቋሪ ለሀገር ሰላም ለሀገር ማሰብ ከስራ ፈትነት ወጥተው ከደባል ሶስት ወጥተው የወንበሩ ተተኪ እንዲሆኑ መልካም ፍላጎት። በዚህ የሰላም የይቅርታና የአንድነት መድረክ ላይ ከሁሉም ሃይማኖቶች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች የተገኙ ሲሆን ተሞክሯቸውን ለማስፋፋት ያመች ዘንድ ከሌሎች ቀበሌዎች ተጋብዘው የመጡ ወጣቶችም ይገኙበታል። ለአሜሪካ ድምጽ ሬዲዮ Asterisk kanau bahar dal <tip> አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቼዝ ዘድሪም በተሰኘው የባህል የጥበብና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቷል። በምሽቱ በርካታ አፍሪካውያንን ጨምሮ አሜሪካውያንም ተሳትፎውበት ነበር። የምሽቱ መሪ ርዕስም በየአመቱ ከጥቅምት ወር ጋር በተያያዘ የሚታሰበውን የጡት ካንሰር የሚመለከታቸው ባለሙያዎችና በካንሰር ህመም የዳኑ ተሞክሯቸውን ለታዳሚው አካፍለዋል። የተለያዩ የአፍሪካ ሀገራት አልባሳትና የየሀገራቱ የባህል መገለጫ መድረኩ ላይ ቀርበዋል። መስታወት አራጋው ተከታዩን ይዛለች። ለሶስተኛ ጊዜ የተዘጋጀው አመታዊው የባህል ምሽት መድረክ የተለያዩ ባህላዊ ሙዚቃ፣ ዳንስ እና በአፍሪካውያኑ የተዘጋጁ የተለያዩ ባህላዊ አልባሳት ታሪክ በማጣቀስ ለታዳሚው ለእይታ ቀርቦ ነበር። የምሽቱ የክብር ተጋባዥ እንግዳ በዩናይትድ ስቴትስ የአፍሪካ ሕብረት አምባሳደር በዶክተር አሪካና ቺሆምቦሪ ኦዋክ የመክፈቻ ንግግር ነበር ዝግጅቱ የተከፈተው። of everyone that come here because we are one. Tap your hands because we are one. ዶክተር አሪካና አፍሪካዊነትና የጡት ካንሰር ላይ ያተኮረ ንግግር ለታዳሚው አድርገዋል። ይህንን የባህል ምሽት ያዘጋጀው ቼዝ ዘ ድሪም የተሰኘው የባህልና የውበት ድርጅት ከተቋቋመ ዘጠኝ ዓመታትን እንዳስቆጠርና በየአመቱ በሚያዘጋጃቸው መድረኮች በዩናይትድ ስቴትስ በተለይም በዋሽንግተን ዲሲና አካባቢዋ የሚኖሩ አፍሪካውያንን ለማቀራረብ ከፍተኛ አስተዋጽኦ እንዳለው የማዕከሉ መስራች ወይዘሮ ህሊና ተፈራ ትናገራለች። ኢቭኒንግ ኦፍ ካልቸርስ ብለን የምንሰይመው የባህል ምሽት ዝግጅታችን ሶስተኛ አመቱ ነው። አላማው እንግዲህ የቼስ ዘ ድሪም የድርጅታችን አላማ ቼስ ዘ ድሪም ካልቸር አርት ኤንድ ቢውቲ አላማው የተለያዩ የባህል፣ የጥበብ፣ የወግ፣ የታሪክ ሁኔታዎችን በማሰባሰብ ከተለያዩ አለማት በተለይ አፍሪካ ቀመስ የሆኑ አገራት ባህላትንና ጥበብን የምናሳይበት ነው። በዚህ ዝግጅት ላይ ዘንድሮ በጣም የአፍሪካን ታሪክ ማግነን ስለነበረ ትልቁ አላማችን በእንግድነት የጋበዝ ናቸው የአፍሪካ ህብረት አምባሳደር ዶክተር አሪካና ናቸው። እንግዲህ ሀምሳ አራቱንም ሀገር የሚወክል ድርጅት ስለሚመሩ ዶክተር አሪካናን በክብር እንግድነት ጋብዘ ናቸዋል። በጣም ጥሩ ንግግር አድርገዋል። በተለይ ደግሞ ሰብአዊው ጎኑ የዘንድሮ ጡት ካንሰር ስለነበረ እሳቸው ደግሞ ሕክምና ባለሙያም ስለሆኑ በጡት ካንሰርም ዙሪያ በሴትነትም በእናትነትም በአፍሪካዊነትም በጣም ጥሩ ንግግር አድርገዋል እና የጡት ካንሰር ታክመው የዳኑ በዛ ውስጥ ያለፉበትን ያካፈሉበትን አጋጣሚ ነበረ። ተጋብዘው ክብር የሰጠንበት ጊዜ ነበር። ለጡት ካንሰር ሰርቫይቨሮች በምሽቱ መረጃ ለማድረስ እና ግንዛቤ ለመፍጠር ከጡት ካንሰር ሕመም የዳኑ ሰዎች ያለፉበትን መንገድ ለታዳሚ አጋርተዋል። ቬሮኒካ ሙሴ የጡት ካንሰር ህመምን በህክምና ያሸነፈች ሴት ናት። እሷን መሰል ጥቂት ኢትዮጵያውያን ጋር የጡት ካንሰርን በተመለከተ ግንዛቤ ለማስጨበጥ ተገኝተው ነበር። ድነን፣ እግዚአብሔር ይመስገን። ሌሎችም አሉ እንደገና ተመልሶባቸው የሚታገሉ የእኛ ሚነው በየቀኑ መንገዳችን ቀላል አይደለም እና ይሄን አይነት ዝግጅት ላይ ግን ስለዚህ በሽታ አዌርነስ መሰጠት አንደኛ ከመታመማቸው በፊት ማንኛውም ሰው ሄዶ ወደ ህክምና እኛን አይቶ በጊዜ እንዲሄድ ያደርገዋል ሁለተኛ ደግሞ በበሽታውም ላይ ላሉት ደግሞ ይሄ ነገር ትኩረት በተሰጠ ቁጥር ለሁሉም ነገር በሽታው ትኩረት በተሰጠው ቁጥር ወደፊት መድኃኒት እንደሚገኝለት በተስፋ እንደሚገኙ ተስፋ አለኝ። ይሄ ደግሞ የሚፈጠረው እንደ ሁሌ አብረን ኮንቲኔንቱ አፍሪካን በአጠቃላይ ተባብሮ አንድ ደረጃ በዛ ላይ ደግሞ፣ ከዚህ ሁሉ ደግሞ ሌላ ያው የባህል ደግሞ ችግር አለ አለመናገር አለመውጣት እንደ መጥፎ እንደ እርግማን ምናምን ተይዞ ስለሚታይ ይሄ በሽታ አለመናገርና ከበሽታውም ሌላ ደግሞ ብቻ መሰቃየት ደግሞ አለ እና ይሄ ይሄ የሚያጠፋው እንደዚህ አይነት መድረኮች ብዙ ቢዘጋጁ፣ በየጊዜው ቢዘጋጁ ትልቅ ጥቅም አለው። ከካንሰር ህመም በሕክምና የዳኑ ተጋባዥ ሴቶችን ለማበረታታት በዩናይትድ ስቴትስ የአፍሪካ ሕብረት አምባሳደር በዶክተር አሪካና ቺሆምቦሪ የአበባ ሽልማት ተበርክቶላቸዋል። ያለፋችሁበትን አድካሚ የህመም ጉዞና ጥንካሬያችሁን በማድነቅ በዚህ መድረክ ትንሽ ስጦታ ልናበረክትላችሁ እንፈልጋለን። ለሁላችሁም ለተሟላ ጤንነታችሁ እንጸልያለን። ይህ ህመም ማንኛችን ላይ ሊደርስ እንደሚችል አናውቅም። እህታችሁ ወይም ወንድማችሁ ላይ ሊሆን ይችላል። ስለዚህ አመጋገባችንን በማስተካከል በተለይ ለሰውነታችን የሚያስፈልገንን በቂ ውሃ በመጠጣት ጤንነታችንን ለመጠበቅ ጥረት ማድረግ ይገባናል። በሜሪላንድ የሞንጎምሪ ክፍለ ከተማ ተወካይ ኤሪክ ራዥም ተገኝተው አጠር ያለ ንግግራቸውን አሰምተው ነበር። ተመሳሳይ በታሪክ የዳበሩ መድረኮች በተደጋጋሚ ቢዘጋጁ ጠቀሜታቸው ከፍተኛ እንደሆነና ቢሯቸውም ለሚያስፈልገው እርዳታ ከጎን እንደሚቆም ነበር የተናገሩት። የታዳሚውን ቀልብ ገዝቶ ያመሸው የተለያዩ ባህላዊ አልባሳት ከታሪኮቻቸው ጋር የቀረበበት መድረክ ነበር። ኢትዮጵያውያን፣ አፍሪካ አሜሪካውያን፣ ካሪቢያን፣ ማንኛውም ከአፍሪካ የተመዘዘ ሀረግ ያለው ሰው በባህሉ መኩራት ያለበት መሆኑን የምናስገነዝብበት ዝግጅት ነው። በቼዝ ድሪም የሚዘጋጀው አመታዊ የባህል ምሽት የተለያየ አቀራረብ ይዞ በሚቀጥለው አመትም እንደሚዘጋጅ፣ ታሪኩንና ባህሉን ማስተዋወቅ ለሚፈልግ ለማንኛውም ሰው መድረኩ ክፍት እንደሆነ የድርጅቱ መስራችና ስራ አስኪያጅ ወይዘሮ ህሊና ተፈራ በመጨረሻ ገልጻለናለች። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪያ ማሪክ እንዲሁም በትዊተር ሀሽታግ ጋቢና በዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን የመራው ሞቅቢል ያበሮ ስናስተናግዳቸው የነበር ነውን የመስታወት አረጋውና ጽዮን ግርማ ነበርን ደናደሩ Sita ha, tell the some see. The God us the God radio sa